በደቡብ ክልል በሲዳማ ዞን ጭሬ ወረዳ ሀሊሉ መቀሌ ገበሬ ማህበር ውስጥ በሚገኙ ሶስት መንደሮች በዝናብ ምክንያት በደረሰ የመሬት መንሸራተት 23 ሰው መሞቱን ተጎጂ ቤተሰቦች ለአሜሪካ ድምፅ ገልጠዋል። በተመሳሳይ አደጋ በጋሞጎፋ ዞን ዳራማሎ ወረዳ ዘጠኝ ሰው መሞቱም ተገልጧል። ዝርዝሩ ጽዮን ይዛለች። በዚሁ ዞንና ወረዳ ሀሊላ መሎ ፍንጩሃና ወሸረቤ በተባሉ መንደሮች ውስጥ በደረሰ የመሬት መንሸራተት በሁለት መኖሪያ ቤቶች የነበሩ ሁለት ቤተሰቦችን ጠራርጎ በመውሰድ የ23 ሰዎች ሕይወት ማለፉን ያነጋገርናቸው የሟች ቤተሰቦች ገልጸውልናል። ቅዳሜ ማምሻውን ከፍተኛ ዝናብ ዘንቦ እንደነበር የተናገሩት የአካባቢው ነዋሪዎች ጥቂት ቆይቶ መሬቱ ተንሸራቶ ቤቶቹ ከነ ነዋሪዎቻቸው ወደ ገደል መግባታቸውን ገልጸውልናል። አስራ አራት ቤተሰብ አጥተዋል የተባሉት የአቶ ማርቆስ ማቴዎስ ቤተሰብ ነኝ ያሉ አንድ የአካባቢውን ነዋሪ ማምሻውን በስልክ አግኝቼ አነጋግሬያቸው ነበር። ሁለት ባለቤቱ ነው። ደግሞ አንድ ባለቤት አስራ አራት ሲሆኑ አንድ ቤተሰብ ማለት ነው። አንድ ቤተሰብ አስራ አራት ሲሆኑ፣ ሁለተኛ ቤተሰብ ደግሞ ስምንት ሲሆኑ ከአንድ ቤተሰብ ነው እንደዚህ ሞተው ሁለት ቤተሰቦች ነው። ሁለት ቤተሰቦች ነው። እሺ፣ ሁለት ቤተሰቦች ነበሩ። ሁለት ቤተሰቦች ነበሩ። አንድ ቤተሰብ ደግሞ የስምንት ሲሆኑ፣ አንድ አስራ አራት ሲሆኑ አባት፣ እናት፣ ልጆች ማለት ነው። አባቱ፣ እናቱ ልጆቹ አጠቃላይ አንድ ቤት ላይ አስራ አራት ሰው አስክሬናቸው ተገኘ። ደሞ ሁለተኛው መሬቱ መንሸራተቱ በታች ያሉት ሌላ ጎረቤት የለም። አዎ አስራ አራቱ ደግሞ ትንሽ ወደ ላይ ያሉት ነው። በላይ የተነሱት ወደ ታች ሲወርዱ በታች ያሉት ስምንት ነው። ደግሞ አጠቃላይ ሀያ ሶስት ሲሆን ነው። ደግሞ እንደ ሁለት ቦታ ነው የተከፈሉት። ምን ማለት ነው? ሁለት ቦታ ነው የተካፈሉት ማለት አንድ ቤት ወደ ላይ ያሉት ማለት ነው መሬቱ መንሸራተቱ? በላይ እስከ ታቂ ነው የወረደችው፣ እየወረደች ስድስት ወደ ታቂ ያሉ ቤተሰቦችም ስምንት ቤተሰቦች ነው ሞቱ ማለት ነው። ህጻናት ልጆች ወጣቶች አሉበት? አዎ ህጻናት ህጻናት ብቶች ነው ህጻናች አብዘኛ የነበሩት ህጻኖች ነው። ከየቤተሰበቻቸው ምንም ሰው አልተረፈም ማለት ነው። የተረፈ ሰው የለም። ከአንድ ቤት ውስጥ አንድ ቤተሰብ አስራ አራት ቤት የተረፈ ሰው የለም። ከነዛ ከአስራ አራት ውስጥ የተረፈ ሰው የለም። አንድ ነበረችው እሷ ተሰባብረዋለች ብሯል። እሷ እግሯ ተሰባብራለች፣ ግን ሌሎቹ ሞቷል። እሷ አንድ ሴታ ደቻና እየሰረች ከስምንቱ ቤተሰብ ውስጥስ ሶስት ሶስት ይቀርዟል ሳይሞት ማለት ነው። አሁን የት ነው ያላችሁት? እኛ እዛ ነው አለ ነው። የት ይሳ? የሜድፎ ቦታ ቀብር ተቀብረዋል። አሁን ሰዎቹ ስለመጡ እዛ ነው አለ ነው። መቼ ተቀበሩ? ትናንትና። ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል? ከዚህ በፊት እዚህ አካባቢ ሳይሆን ትንሽ ራ ስላለ ነበር፣ ግን ሰው ሞታል። ሌሎች የተጎዱ ሰዎች አሉ። ከሞቱት ውጭ ሌሎቹ ደግሞ ብዙዎቹ ግን መሬት መንሸራተት ሆኗል። መሬት አደጋ ደርሶበታል። ደግሞ ሰዎቹ ያልሞቱት ነው ብዙዎቹ አሁን ሁለት ደ የደረሰው ሌላ የአካባቢው ነዋሪ በበኩላቸው አስክሬናቸውን ለማውጣት አስቸጋሪ ሁኔታ ገጥሟቸው እንደነበር ገልጸውልናል። በአስራ አንድ ሰዓት አካባቢው ዝናብ ዘ እሺ፣ ከዝናብ ምክንያት የተነሳው መሬቱ ተፈለቢቶ፣ እሺ ስምንት ደቅን ተሸፍኖ ገደሉት። አስራ አራት ልጆች ቤቱ በምንድን ነበር የተሰራው? በቀርካ ነው። ምንም አንድ ነገር የቀረ ነገር የለውም። የአካባቢ ልጆችን ወጥቶ ለፌዴራል ለክልል መንግስትን ህዝቡን አይቶ የጨዋቱ ምክንያትን መቶን ይዙ ነበር። በአካባቢው ያ መቶ ነበር። ዚ ሬሳን በሁለተኛው ቀን መሬቱን ቆፍሮ ስንት ነገር ስንት ተጨንቆ ከዛን አወጣውን። በዚህ በዩናይትድ ስቴትስ አካባቢ የሚኖሩ እና የወረዳውን በተመለከተ መረጃን የሚያጠናክሩ ሰዎች እንደገለጹልን እና ና በፎቶም በላኩልን የምስል ማስረጃ እንደሚያሳየው ከአደጋው ሟቾቹን ከጭቃ ውስጥ ለማውጣት የሚደረግ ርብርብን ነው። ይህንን በተመለከተ የሲዳማ ዞን የኮሚኒኬሽን ኃላፊ አቶ ጀጎ አገኘው የሚሰጡንን መረጃ ለማግኘት የእጅ ስልካቸው ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የጭሬ ወረዳ የኮሚኒኬሽን ኃላፊ አቶ ጥላሁን ጢሞቴዎስ የእጅ ስልክ ላይ እንዲሁ በጣም ረዘም ላለ ጊዜ ሙከራ አድርገን ነበር። የእሳቸውም ስልክ አይነሳም። በሌላ በኩል የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ ገጽ ላይ በሲዳማ እና በምዕራብ አሪሲ ዞኖች አዋሳኝ አካባቢ በተከሰተ የመሬት መንሸራተት አደጋ የ23 ሰዎች ህይወት ማለፉን ከሟቾቹ መካከል 16ቱ ሴቶች ሲሆኑ በሌሎች ስድስት ሰዎች ላይም የአካል ጉዳት እንደደረሰና የህክምና እርዳታ እየተደረገላቸው መሆኑን የሲዳማ ዞን የባህልና ቱሪዝም የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ጀጎ አገኘሁን ጠቅሶ ዘግቧል። በሌላ በኩል ደግሞ ግንቦት 17 ቀን 2010 ዓ.ም በጣለ ከፍተኛ ዝናብ ሴቶችና ህጻናትን ጨምሮ ዘጠኝ ሰዎች ህይወታቸው ማለፉን፣ 17 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱን በዚሁ ገጽ ላይ ተጠቅሷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።